صفاء في لا ዶክተር ፍሳሀ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ ወይዘሮ ሰብሎ ወርቅ ታደሰ በደቡብ ብሪስበን ማህበረሰብ ማዕከል ማኔጂንግ ዳይሬክተር። በቅድሚያ ዶክተር ፍሳሀ በአሁኑ ወቅት በኢትዮጵያ ውስጥ ስድስተኛውን አገራዊ ምርጫ ተከትሎ አዲስ መንግስት ቆመዋል። ይሄ ማለት የኢትዮጵያ የወደፊት አቅጣጫ ወዴት ሊያመራ ይችላል? አዲሱ መንግስትስ ላይ ምን ተግባራት ሊጠበቁ ይገባል? ምን ምን ነገሮች በቅድሚያ በአጀንዳዎቹ ላይ ማስፈር አለበት የሚል አታያሉት? አቶ ካሳሁን ለመሰታኝ ግል አመሰግናለሁ። ያው በተለያዩ ጉዳዮችም እንደዚህ እየተገናኘ እንድንወያይ በሀገራችን ውስጥ ባለው ችግር እንድንወያይ መድረኩን ስለሚሳመሳች ያው በዚህ አዲስ የተባለውን የኢትዮጵያ መንግስት ተመስልተዋል ሳምንት ይህ አዲስ መንግስት ሳምንት ፈና ግን ሳምንት ችግር ነገር፣ ያው ለጥሩ ነገር ጥቅም ላይ ከዋለ ይሄ አዲስ ማንዴት ጥሩ ነገር ነው። ምክንያቱም አዲስ መንግስት ተመስቷል። ብዙ አካባቢዎች ምርጫ ባይካሄዱም ግን ተመስርተዋል። ያው ያለውን መንግስት አይተናል፣ እኛም ካቢኔውንም፣ ሌሎችም አይተናል። ዋናው ጥያቄ መሆን ያለበት ለምን አላማ የሚለው ወሳኝ ነገር ነው። ይህንን አላማ በአገሪቱ ሰላም ለማፀን አገሪቱ የገባችበትን የፖለቲካው ውጥንቅጥ ለማረም ለማስተካከል፣ እና አገሪቱ ሰስታነቹ ማጥፍን ለማውጣት ጥቅም ላይ ተዋለ ይጠቅማል። እውነት ነው ህዝቡም ካለበት የሞት ስደት፣ መፈናቀል ችግር ወጥቶ የተሻለ ሰላም፣ ወደተሻለ እድገት፣ ወደተሻለ የፖለቲካ የማህበራዊ ውይይት ሊያመራ ይችላል እምነት አለ። ቢሆንም ግን ያው እንዳየሁት እኔ ከንግግሮቹም ተጠሩት የአለም አቀፍ እና የአካባቢ መሪዎችም ነበሩ። እነዛንም መሰረት አድርጎ ያው ከንግግሮችን ጭምር ፕሬዚደንታን ካደረጉት ንግግር ጠቅላይ ሚኒስትሩን ካደረገው ንግግር ጋር ተመሻሻያለን እንድንል ካየ ነው። ከዛን ጊዜ ነው ምን አሁን አዲስ ዲቨሎፕመንቶች አሉ ስንገልጻል ነው። በመጨረሻ ላይ እንደዚ አይነት ተስፋ እንደሌለም የሚያመለስት ነው። ሁሉም ነገር በወታደራዊ አማራጭ ሊሆን እንደሚችል የሚያመለስቱ ዋና ዋና ነገሮች አሉ። አንደኛው ያው መከላከያ ላይና ሴኩሪቲ ላይ የተሰጠው ትኩረት እዛ ላይ ብታይ አሁን ሁሉም የአካባቢ ፖሊሲ፣ የኢኮኖሚ ፖሊሲ የፖለቲካ ውይይት ምናምን የሚባሉ ነገሮች አልነበሩም። በጣም ትንሽ ጊዜ ነው ነበሩ ግን ጥሩ ነገር ግን የተነሳ ምንድ ነው አገሪቱ ውስጥ በጣም ከፍተኛ ችግር እንዳለ ብዙ ሰለመልኩ በፊት ያው ችግር ደህና ነን አይነት እንትን የለም ሁሉም ሰላም ነው የሚባል የነበረው በጣም ብዙ ዋጋ ያለውን ችግር እንዳለ በሰሜናዊ ክፍል ብሎ ያው የገለጸውም ያው በስልክ ላይ እና አሁን ደግሞ ወደ አማራና አፋር የተስፋፋው ቲኬት በተወሰነ መልኩ ጠቅሰውታል እና እዛ ላይ ስታየው ወታደራዊ አማራጭ አሁን እንደ መጀመሪያ አማራጭ ተደርጎ የመወሰድ አዝማሚያዎች አሉ። እነሱም ደግሞ መከላከያን በማወደስ የኢትዮጵያ ሕዝብም ባልሆነ ያው ታሪኩን መጥፈት ማድረግ ጥሩ ነው፣ ግን ያኛው ራሱ በራሱ ላይ እንዲነሳሳ በማድረግ የሚያስመስሉ የፕሮፓጋንዳ ቃላቶች መበር አነበሩት። ከዛ ሁሉም አልፎ ደግሞ ያው እንደጠበቅ ነው። አሁን ደግሞ አዲስ ማጥቃት ተጀምረዋል፣ እየተባለ ነው። ስለዚህ ይሄ አዲስ ማንዴት የተገኘው የነበረውን ጦርነት በደንብ አስማው ለመሰጠል ይመስላል፣ እየሆነም ነው ተጀምረዋል። ያንን ማለት ነው ማለት ነው የተፈጸሙት የጀኖሳይድ በተጠናከረ መንገድ ለመሰጠም፣ ላይ የደረሰ ያለውን የረሀብ አደጋ በተጠናከረ መንገድ ለማስሄድ፣ የሴቶች መደፈር እንደገና አጠናክረው ለመቀጠል የሚያስችሉ እንቅስቃሴዎች እያየ ነው ማለት ነው። ስለዚህ እንዳሰብ ነው አይደለም ያው ተገልጾ አሁን የፖለቲካ ውይይት የሚባለውን ነገር ጨልሞ የበቃልበት አስራ አንድ ወር ውስጥ የነበረውን ጨለማ እንደገና ያን ጨለማ መንገድ በመፈጠል የተደረሰበትን ሁኔታ ላይ ወይዘሮ ሰብለስ በእርሶ በኩል አዲሱ የተመሰረተው መንግስት ያን መሪ ቃል አድርጎ በመስረታ ላይ ያነሳው አዲስ ምዕራፍ የሚል ነው ይህ ምን ማለት ነው ለእርሶ አዲስ ምዕራፍ ወዴት የሚያሻግር ነው በሌላ በኩል አሁን ዶክተር ፍስሐ እንዳነሱት ስጋት አላቸው ምናልባትም ከሰላማዊ ይልቅ ያለው ማንዴት ምናልባትም የበለጠ ወታደራዊ አማራጭ ይዞ የመሄድ አቅጣጫ የሚያሳይ ይመስላል የሚል ስጋታቸውን ገልጸዋል ምን መደረግ አለበት አሁን ላሉት ችግሮች ልባት ለማበጀት ይላሉ እሺ አመሰግናለሁ፣ ካሳሁን ይህን መድረክ ስላዘጋጀ እንዲሁም ዶክተር ፍስሐም በዚህ አሁንም ቀደም ብለው እንደተናገሩት አብረን በዚህ አይነት ጉዳይ ለሀሳብን ለመግለጽ በአንድ መድረክ ስለተገናኘን ደስ ብሎኛል። ለእኔ አዲሱ ምዕራፍ ወይም አዲስ መንግስት የሚለውን በሶስት ነገሮች መሰረታዊ ነገሮች ባየው ደስ ይለኛል። አንደኛ ምንድን ነው አዲስ ምዕራፍ የሚያሰኘው ነገር የሚለው ነገር ነው። ማለት የኢትዮጵያ እኔ እስከ ማቃት እኔ የደረስኩባትን ኢትዮጵያ ነው። እንግዲህ ሁላችንም አነበብነው ከተጻፉ ነገሮች ተነስተን ኢትዮጵያን የምናውቃለን። በታሪክ በቤተሰብ እየተነገረን ያለፍንባት ኢትዮጵያ ከንጉሳዊ ስርዓት ጀምሮ፣ ከዛም ደግሞ ወታደራዊ አገዛዝ፣ ከዛም ደግሞ የህወሓት መራሹ አመራር በነበረበት ደግሞ አሁን አዲስ ላይ ደርሰናል እዚህኛው ምዕራፍ ላይና በእነዚህ ሂደቶች ውስጥ ከነበሩት ውስጥ ምንድን ነው የአሁኑ ለየት የሚያደርገው የሚለውን ከታሪካዊ ዳራ ተነስቼ የማየው፣ እንዲሁም ደግሞ እኔ ባደግኩበት በኢትዮጵያን ባወቅኩባት ማለት በተነገረኝ ሳይሆን በኖርኩባት ኢትዮጵያ ደግሞ የማይባት የማየው ነገር አለኝና በእነዚህ መለኪያዎች ሳየው አሁን የመጣው ምንድን ነው፣ መንግስትን መንግስት ያሰኘው በምን ውስጥ ሆነን ነው ይሄ አዲሱ ሀገረ መንግስት የተመሰረተው የሚለውን ስንመለከት በጣም ኢትዮጵያ ብዙ ታሪካዊ ፈተና አልፋለች። ከመመስረቷም ከንጉሳዊም አቢሲኒያ ኪንግደም ከሚለውም ጀምሮ እስከአሁን ድረስ በደረስንባቸው ጊዜያቶች ውስጥ ሁሉ ኢትዮጵያ ያረፈችባቸው የምዕራፎች አሉና በዚህኛው ውስጥ ህዝብ እስከዛሬ ከነበሩት እንግዲህ ከላይ ዓለም አይደለም ብለው እኛ ባለንበት በደረስንበት ባለነው ጊዜ ውስጥ ህዝብ በፍቃዱ እንግዲህ እንደተባለው አንዳንድ ቦታዎች ላይ አንፎርችነት እንደ እድል አለመሆን ሆኖ ምርጫ አልተካሄደባቸውም። ግን ምርጫ በተካሄደባቸው ቦታዎች ላይ ኦፍኮርስ ምርጫው በሚደረገው ፕሮሰስ ውስጥ የራሱ የሆኑ ተግዳሮች ቢኖሩትም ግን እስከዛሬ ከተነበሩት ህዝብ ወይም ወጥቶ አዎ እኔ የምፈልገው እንዲያስተዳድረኝ ፈልገው ይሄን ነው ይህን የምመርጥበት ደግሞ በሁለት ምክንያት ነው። አንደኛ ጸጥታዬን፣ ሰላሜን ማግኘት እፈልጋለሁ ኢትዮጵያ እንደ ሀገር እንድትፈርስ አይደለም ማሰብ አልፈልግም። ከኢትዮጵያዊነቴ ውጭ ሌላ ማየት አልፈልግም። ሀገረ መንግስቱ መቀጠል አለበት የሚል አቋም ወስዶ ከተነዛበት፣ ከመጣበት፣ ከተደቀነበት አደጋዎች ሁሉ ተቋቁሞ በፈቃዱ ያለምንም ኮሽታ ድምፁን ሰጥቶ በሰጠው ድምፅ የተገኘውን ያ የተመረጠው ቡድን ወይም ግለሰብ ወይም ፓርቲ ሀገረ መንግስት መመስረት የቻለበት እድል ነው ብዬ አስባለሁ። ከውስጥም ከውጭም ይሄ ሀገረ መንግስት እንዳይመሰረት እንደተለመደው የደቦና የመዋጮ መንግስት እንዲቀጥል ህዝቡ ሳይሆን ጥቂት የልሂቃኖች ብቻ ተሰባስበው እንዲመሩት የተፈለገው ነገር አይ፣ ይሄ ሳይሆን ከነ ችግሮቹ ምርጫ ተካሄዶ እዚህ መድረሱ የአንዱ ልዩ ያደርገዋል ብዬ ነው የማስበው። ስለዚህ እሱ አንዱ መለያው ባህሪ ነው። ሲመርጥ ግን ሰው ለምን ብሎ ነው ይህንን አዲሱን የሀገረ መንግስቱን የሚመራውን ቡድን የመረጠው ብለን ስንል አንድ ነገር ሰላሙ ላይ አማይደራደር በሀገር አንድነቱ ላይ መደራደር አይፈልግም። እነዚህ ሁለት ነገሮችን በዋናነት በቅድሚያ እንዲያሟላለት በሶስተኛ ደረጃ ደግሞ ሽግግር እንዲፈጥርለት ይፈልጋል። ከዚህ በኋላ ሰዎች እንደ ግለሰብም፣ እንደ ቡድንም፣ እንደ ብሔረሰብም፣ እንደ አጠቃላይ እንደ ኢትዮጵያ ተደራድረን በጠንጃ ሳይሆን በድምጻችን የምንሰጠው የሚመሰረት መንግስት እንፈልጋለን ብሎ የተናገረበት ነው። ኢኮኖሚውም ኮርስ በጣም ትልቁ ተግዳሮት ነው። እሱንም እንዲፈታለት ይፈልጋል። ከነዚህ አቅጣጫ ስናይ እስከ ዛሬ ከተለመደው ለየት ባለ መልኩ ከሁለት ሺህ አምስት ወይም በኛ በኢትዮጵያ አቆጣጠር ደግሞ ከዘጠና ሰባት ምርጫ በኋላ ህዝብ ተስፋ አድርጎ ወጥቶ ከነችግሮቹ መርጦ የራሱን መንግስት ማቋቋም ችሏል ብዬ ነው የማስበው። አሁን ዘጠና ሰባት ላይ አሁን ከነበረው የተሻለ ዳይቨርስ የሆነ ቮይስ ነበር። ማለት በጣም የተሻሉ ማለት ብዙ ከሁለት መቶ በላይ የሆኑ መቀመጫዎች በተቃዋሚዎች የተያዘበት ተደራድሮም አገረ መንግስት ለመመስረት ቢፈለግም በወቅቱ ህወሓት መራሹ የኢህአዴግ መንግስት በወቅቱ በፍቃደኝነት አንዲት ፐርሰንት ያክል የህዝብን ፍቃደኝነት ባለማካተቱ ያ ሳይ ሲሳካለት የአህል ቦተ ጨና አክፎበት ለባለፉት አስራ አምስት ዓመት ቆይቶ እንደገና አሁን በድምፁ በፈለገው መርጦ ይህንን ሀገረ መንግስት መመስረት ተችሏል ማለት ነው። ይህን ለየት የሚያደርገው ደግሞ ተቃዋሚዎች ፓርላማ መግባት ብቻ አይደለም። ከዛም አልፈው ካቢኔ እና ስልጣን ባለባቸው አካባቢ ላይ አብሮ ተካቶ ማየቱ፣ ይሄ አንድ ትልቅ ተስፋ የሚያጭር ነገር ነው። ያ ተስፋ እስከመጨረሻ መጨረሻ ይቀጥላል፣ እሱ እንግዲህ በሂደት የምናየው ነገር ነው። እስካሁን ባለው አትሊስት ጠቅላዩ በተናገሩት ነገር ላይ ቃላቸውን ለመጠበቅ እየሞከሩ ያሉበት እንደሆነ ገና በሙከራ ላይ ያለ ሂደት ነው። ግን አበረታች የሚመስሉ ነገሮች ታይተዋል። አብይ ግን መፍታት አለበት የሚለው ህዝቡ የመረጠበትን ምክንያት ማወቅ ነው። ሰላሙን፣ የሀገር አንድነቱን እና በኢኮኖሚ እየተፈተነ ያለበት እነዚህ ሶስት ነገሮች እንዲፈቱለት ይፈልጋል። በሰሜኑ ክፍል ያለው ችግር መፈታት አለበት። ወገኖቻችን በጠቅላላ በትግራይን ጨምሮ በወሎም በጎንደርም አካባቢ በዙሪያው ላይ ያሉ በጣም ብዙ ሰዎች ተፈናቅለው ቤት ቤታቸውን አተው ህይወታቸውንም አተው እንደ ሀገርም እየተፈተንን ያለበት ነው። ይህንን ማስቆም በፖለቲካ ያለው ሚዝ እንዲያስቆምለት ይፈልጋል። ይህ እንዲቆም ይፈልጋል። አዲስ ምዕራፍ የሚፈልገው የሀገር አንድነቱን ሰላሙንና የኢኮኖሚው እንዲሻሻለት ፈልጎ ነው። በዛ ላይ ደግሞ ዳይቨርሲፋይድ የሆነ ድምጽ መገኘቱ ነው ብዬ ነው የማስበው። ዶክተር ፍስሀ ተስፋይ በዲከን ዩኒቨርሲቲ የተላላፊ ያልሆኑ በሽታዎች ተመራማሪ፣ ወይዘሮ ሰብለወርቅ ታደሰ በደቡብ ብሪስቤን ማህበረሰብ ማዕከል ማኔጂንግ ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። ካታደስጠልን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።